ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማእግዜር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን ሰላም እንደምናመሻችሁ በዛሬው ዝግጅታችን በለገደምቢ የሚድሮክ የወርቅ ማዕድን ማውጣት ስራ ፈቃድ መታገዱን የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴርን ጠቅሰው የሀገር ውስጥ የመገናኛ ብዙኃን ዘግበዋል። በአካባቢው ህዝባዊ ተቃውሞ ቀጥሏል። በሌላኛው ዘገባችን ዓለም አቀፉ የጋዜጠኞች ደህንነት ተሟጋጅ ድርጅት ሲፒጄ የመገናኛ ብዙኃን ነጻነትና ጋዜጠኞች ስራቸውን በነጻነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ መጻፉን የድርጅቱ የአፍሪካ ተመራማሪ አንጀላ ኩኝታል ገለጹ። አሁን ጠቅላይ ሚኒስትሩ የተናገሩትን እንዲተገብሩ እንጠይቃለን። በህገ መንግስቱ የተረጋገጠውን በነጻነት የመናገር መብት እንዲያከብሩ እንወተውታለን። በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ተጠልለው የሚገኙት ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ለክልሉ መንግስት ያቀረቡት የመልሶ መቋቋም ጥያቄ መልስ አለማግኘቱን አስተባባሪዎች ገልጸዋል። ያለ ነው። በሜዳ ላይ ነው ያለ፣ ነው ለጊዜው ዝናብ፣ አሁን አጋጣሚ ዛሞን ይታያል። እንግዲህ ዝናብ ከጣለ ምን እንደምንሆን አናቅም። ቤተ ክርስቲያኗ የተወሰኑ ቆርቆሮ የተሰሩ ዳሶች አሉ። ከእነሱ እንድንጠጋ ያው ፈቅደውልናል። ከዚህ በስተቀር ሜዳ ላይ ነው የምናድረው። ሜዳ ላይ ነው ያለ ነው፣ ያው ከአሁን እስካሁን ድረስ። አቶ አበባው ጌትነት ከአስተባባሪዎቹ አንዱ ናቸው። በሌላኛው ዘገባችን አፍሪካውያን ከሆሊዉድ ሆሊዉድ ደግሞ ከአፍሪካ ምን ይሻሉ፣ ምንስ ያበረክታሉ እንጠይቃለን። ሆሊውድ፣ አንዱ መንገድ ሊሆን ይችላል ነገር ግን ብቸኛው መንገድ አይደለም። ሁሉንም ከዝግጅታችን ታገኝታላችሁ ከጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሶማሊያ ባለስልጣናቶች እንደሚሉት አንድ አጥፍቶ ጠፊ በታችኛው ሸበሌ ክልል በሚገኝ ገበያ ላይ ባደረሰው ጥቃት ቢያንስ 14 ሰዎች ተገድለው 15 ቆስለዋል። ክልሉ ከሶማሊያ መዲና ሞቃዲሾ 90 ኪሎ ሜትር ርቆ ይገኛል። የጸጥታ ጉዳይ የክልሉ ምክትል አስተዳዳሪ አብደልፋታህ ሐጂ አብዱላህ አጥፍቶ ጠፊው ኢላማ ያደረገው ሰው የሚበዛበትን የጫት ገበያ ነው ብለዋል። ነባር የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ሲአይኤ ሰራተኛና የወቅቱ የአገልግሎቱ ምክትል ስራ አስኪያጅ ጂና ሀስፔል ዛሬ የዩናይትድ ስቴትስ ምክር ቤት አባላት ፊት ቀርበው ለጥያቄዎች መልስ ሰጥተዋል። ከዚህ ቀደም በአገልግሎቱ አሰራር የነበረውን ጭካኔ የታከለበትን የምርመራ ዘዴን ለማቆም ለምክር ቤት አባላቱ ቃል ገብተዋል። ሀስፔል የስለላ መስሪያ ቤት ኃላፊ እንዲሆኑ በፕሬዝዳንት ትራምፕ የተሰየሙ ሲሆን የምክር ቤት አባላት ፊት የቀረቡት ሹመታቸውን ለማጽደቅ ወይም ላለማጸደቅ ለመወሰን ነው። ግልጽ በሆነና በማያወላዳ መንገድ ቃል ልገባላችሁ እችላለሁ ሲአይኤ በእኔ አመራር ስር እንዲህ አይነቱ የማሰርና የምርመራ ፕሮግራም እንዲቀጥል አያደርግም ሲሉ ለምክር ቤቱ አባላት ቃል ገብተዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያ ታስረው የነበሩ ሶስት አሜሪካውያን ተፈተው ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ወደ ሀገራቸው እየተመለሱ መሆናቸውን ገልጸዋል። ትራምፕ ዛሬ ይህንን ያስታወቁት ሶስቱ በደህና ጤንነት ሁኔታ ያሉ ይመስላል ሲሉ በትዊተር ባስተላለፉት መልእክት ነው። የተፈቱት አሜሪካውያን ወደ ሀገራቸው ሲገቡ እንደሚቀበሏቸውም ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ትራምፕ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ለሚያደርጉት ንግግር ለማዘጋጀት ነበር ወደ ሰሜን ኮሪያ የሄዱት። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ከኢራን ጋር ከተደረገው የኒውክሌር ስምምነት ለማስወጣት መወሰናቸው ከሁለት ዓመት ተኩል በፊት በሀገሪቱ ምክር ቤት ተከስቶ የነበረውን መራራ የፖለቲካ ክርክር ቀስቅሷል። ዲሞክራቶች ውሳኔው አሜሪካን ከዓለም የዲፕሎማሲ ማህበረሰብ ወደ ማግለል የሚያመራ የመጀመሪያ እርምጃ ነው ሲል ነቅፈዋል። ሪፐብሊካውያን ግን የቀድሞው ፕሬዚዳንት ኦባማ የውጭ ፖሊሲዎች ምልክት ከሆኑት አንዱን የሚያከትም እርምጃ አድርገው በማየት አሞግሰውታል። በስተ መጨረሻም አንድ የታወቀ ትውልደ ኢራን እስራኤላዊ ጋዜጠኛ ሊባኖስ ባሉት የኢራን አብዮት ጥበቃ ኃይሎች ያልተለመደ እንቅስቃሴ እየታየ ነው ሲሉ የእስራኤል የስለላ ምንጮች ገልጠዋል ይላል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። ወደ ቀዳሚው ዘገባችን ስናልፍ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ የመገናኛ ብዙሀንና ጋዜጠኞች ስራቸውን በነጻነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ጻፈ። ኢትዮጵያ በአስቸኳይ ጊዜ አዋጅ ስር እያለችና የመገናኛ ብዙሃኑ ላይ የተጣለው አፋኝ ህግ ካልተሻሻለ የፕሬስ ነጻነት ሊረጋገጥ ስለማይችል እነዚህን ሁኔታዎች የአዲሱ ጠቅላይ ሚኒስትር አስተዳደር በአስቸኳይ ማሻሻያ እንዲያደርግባቸው ድርጅቱ ጠይቋል። ጽዮን ግርማ ዝርዝር አላት። ዓለም አቀፉ የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የመገናኛ ብዙሀንና ጋዜጠኞች ስራቸውን በነጻነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤ የጋዜጠኞች ደህንነትን ለመጠበቅ የሚሰራው ዓለም አቀፍ ድርጅታችን በሀገራችሁ ያለው የመገናኛ ብዙሀን ጭቆና ክፉኛ እንዳሳሰበው ልንገልጽ ሎ እንወዳለን በማለት ይጀምራል። ደብዳቤው የተጻፈውም በኢትዮጵያ የተለያዩ አስተሳሰቦችን የሚያካትት ነጻ የመገናኛ ብዙሀን እንዲኖር ዜጎች ከመረጡትና ከፈለጉት ምንጭ መረጃን የማግኘት መብታቸው እንዲከበር ጥሪ ለማቅረብ እንደሆነ ይገልጻል። የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኮይንታል ደብዳቤው ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ዕለት ያደረጉትን የመጀመሪያ ንግግር መሰረት በማድረግ እንደተጻፈ ለአሜሪካ ድምጽ ገልጸዋል። ጠቅላይ ሚኒስትሩ በመጀመሪያው ዕለት ንግግራቸው ዲሞክራሲን በሀገሪቱ ለመገንባት በሀገሪቱ የተንሰራፈውን ሙስና ለማጥፋትና የሕግ የበላይነትን ለማስከበር እንደሚሰሩ ቃል መግባታቸውን አስታውሰው እነዚህ ጉዳዮች ወደ ተግባር ለመቀየር ነጻ የመገናኛ ብዙኃን በሀገሪቱ መኖር እጅግ አስፈላጊ ነው ብለን እናምናለን ብለዋል። በብዙዎቹ ተቀባይነት ያገኘው አብይ ጉዳይ መንግስቱ ከቀደሙ ስህተቶች ይማራል ያሉት ነው። ይሄ ለእኛ ቁልፍ ጉዳይ ነው። በእርግጠኝነት እኚ መሪ ትክክለኛውን ድምፅ እያሰሙ ነው። አሁን ጠቅላይ ሚኒስትሩ የተናገሩትን እንዲተገብሩ እንጠይቃለን። በህገ መንግስቱ የተረጋገጠውን በነፃነት የመናገር መብት እንዲያከብሩ እንወተውታለን። ጠቅላይ ሚኒስትሩ አሳካዋለሁ ብለው የገቡትን ቃል ከግብ ለማድረስ ነጻ የመገናኛ ብዙሀን እንዲያብብ መስራት ይገባቸዋል ብለን እናምናለን። ለጠቅላይ ሚኒስትሩ የተጻፈው ደብዳቤ በሲፒጄ ጥናት መሰረት መንግስት በዚህ በያዝነው አመት በሺዎች የሚቆጠሩ እስረኞችን ከእስር ሲለቅ ጋዜጠኞችና ጸሐፊዎችን አብሮ ከእስር በመልቀቁ ምንም አይነት የጋዜጠኛ እስረኛ በእስር ቤት እንደሌለ ጠቅሶ ነገር ግን ይህ ተቀልብሶ ብዙም ሳይቆይ በአስቸኳይ ጊዜ አዋጁ የኢንተርኔት አምደኛው ስዩም ተሾመን፣ እስክንድር ነጋ፣ ተመስገን ደሳለኝ፣ በፍቃዱ ሀይሉ ና ሌሎችም ቢያንስ ወደ ስድስት የሚጠጉ ጋዜጠኞችና ጦም ማርያን ታስረው እንደነበር አስታውሷል። የሲፒጂዋ የአፍሪካ ቀንድ ተከራካሪ አንጀላ አሁን ጋዜጠኞቹ ተፈተዋል፣ ነገር ግን የመገናኛ ብዙሀን ነጻነት ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም ብለዋል። ይህን ለማለት ያስገደደኝ የአስቸኳይ ጊዜ አዋጅ በስራ ላይ መሆኑ ነው። የጸጥታ ኃይሎች ህገ መንግስቱን ለመጠበቅ በሚል የፈለጉትን የመገናኛ ብዙሀን የመዝጋት ስልጣን አላቸው። ጋዜጠኞችና ዜጎችን የማሰል ስልጣን አላቸው። አዋጅ ባለበት ድባብ ጋዜጠኞች ተቆጥበው መናገር ይጀምራሉ። በአጠቃላይ ሲፒጄ በዚህ ደብዳቤ በመገናኛ ብዙሀኑ ላይ የተጣለው አፋኝ የመገናኛ ብዙሀን ሕግና ከዘጠኝ ዓመታት በፊት የጸደቀው የጸረ ሽብር ሕግ እንዲሻሻል ከዚህ በተጨማሪም ጋዜጠኞችን ለማፈን እያገለገለ ያለው የአስቸኳይ ጊዜ አዋጁ እንዲነሳ ጥሪ የሚያቀርብ ነው። የአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር በገቡት ቃል መሰረት ይህንን ተግባራዊ ያደርጋሉ የሚል እምነት ድርጅቱ ስላለው ከደብዳቤው በበለጠ በይፋ ለመነጋገርና ለመወያየት ጥሪውን እንደሚገፋበት አስታውቋል። ደብዳቤው ለጠቅላይ ሚኒስትር አብይ አህመድ ደርሶ እንደሆነና ያገኙት ምላሽ እንዳለ ለአንጀላ ጥያቄ አቅርቤላቸው ነበር We, ደብዳቤው የተጻፈው በሚያዝያ 25 የዓለም መገናኛ ብዙኃን ነጻነት ቀን ሲከበር ነው። ለላክነው ደብዳቤ እውቅና ሰጥተው መቀበላቸውን አልመለሱልንም። ነገር ግን እኛ መወቶታችንን እንቀጥላለን። በአዲሱ ካቢኔት አዲስ የኮሚኒኬሽን ጉዳይ ሚኒስትር ተሹሟል። ከመስሪያ ቤታቸው ጋር ጥያቄዎች ልናነሳበት የምንችልበት አሰራር እንደሚኖር እናምናለን። ጠቅላይ ሚኒስትሩ ዩናይትድ ስቴትስን ከጎበኙ እኔም በኢትዮጵያ ተገኝቼ ላናግራቸው የምችልበት እድል ካገኘው የሚያሳስቡንን ጉዳዮች ፊት ለፊት የምናቀርብበት መድረክ እንዲኖር ጠይቃለሁ። የኢትዮጵያ መንግስት ጋዜጠኞችን ዝም ለማሰኘት እያገለገለ የሚገኘውን አፋኝ ሕጎች ማሻሻል ካልቻለ መጀመሪያውኑ መታሰር ያልነበረባቸውን ጋዜጠኞች ከእስር በመልቀቅ ብቻ ነጻ ሀገር ሊባል አይችልም ሲል ዋና ቢሮውን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ መግለጹን ባለፈው ሳምንት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ ምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ተጠልለው የሚገኙት ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ለክልሉ መንግሥት ያቀረቡት የመልሶ ማቋቋም ጥያቄ እስካሁን ምላሽ አለማግኘቱን ገልጸው በአካባቢው ሰው እርዳታ እስካሁን በቤተ ክርስቲያን ደጅ ተጠልለው እንደሚገኙ በአስተባባሪያቸው አማካኝነት ተናግረዋል። ጽዮን ግርማ ዝርዝር አላት። አቶ አበባው ጌትነት ከቤንሻንጉል የተፈናቀሉ አምስት መቶ ሀያ ሰባት አባወራዎች እንግዲህ አሁን በአጠገቦት ያሉት መቶ ስልሳ ናቸው። የነሱ አስተባባሪ ከሆኑ ሰዎች አንዱ ኖት። የስምንት ናቸው ኮሚቴዎች፣ ከዛ ውስጥ አንዱ ኖት። ዛሬ የምትገኙት እዛው ቤተ ክርስቲያን ውስጥ ነው ወይ? ምን አዲስ ነገር አለ? ዛሬ የምንገኘው ያው በቅዱስ ጊዮርጊስ ሰአት ቤተ ክርስቲያን ውስጥ ነው ያለን። ባህር ዳር ህዝብ በተለያየ መንገድ እያረዳና እየገደፈን ነው ያለው። በጣም ከዚህ በዳር የማይባል ድጋፍ እያደረገልን ነው። እና ያው እንግዲህ ለዘላቂ መፍትሄ እስክንበቃ ድረስ ህብረተሰቡ ከጎናችን እንደማይለይ ነው እየነገረን ያለው ያው እንደዚህ ነው የምንገኘው። ከክልሉ መንግስትም ሆነ ከቤንሻንጉል ክልል መንግስት የሚመለከታቸው አካላት ወይም ከፌዴራል መጥቶ ያነጋገራችሁ ሰው አለ? ቤተ ክርስቲያን ውስጥ ከሆናችሁ በኋላ ማንም መጥቶ አላነጋገረንም። እስካሁን ድረስ እዚህ ቤተ ክርስቲያን ተገባን፣ እንግዲህ ሳምንታችን ሰኞ እለት ነው ያለፈው። አንድም የመንግስት አካል መጥቶ ከትኛውም ማቅጣጫ ያነጋገረን የመንግስት አካል የለም። እኛም ብደን ወደ ቢሮ ለማናገር ሞክረን ነበር። ሁለት ጊዜ ሙከራ አድርገን ነበር ለቢሮው ያው ከባህር ዳር አስተዳደር በአመት አማራ ክልል ዋና አስተዳደር ቢሮ ሁለት ሄደን ነበር። ያው አላፊዎችንም ሆነ ያው የመታቸዎችን ማግኘት አልቻለን። ስብሰባ ላይ ናቸው፣ አሁን የሉም፣ በሀገርም የሉም ለስብሰባ ሂደዋል እየተባልና ሁለት የተመላልሰን በከንቱ ደክመን ተመልሰናል። ለሊቀ ጳጳስ አቡነ አብርሃም ያቀረባችሁ ጥያቄ ባለፈው ባነጋገርኩት ወቅት ለሳቸው በቤተ ክርስቲያን በኩል ሽምግልና ወደ መንግስት ልከናል ብለውን ነበርና ያ መልእክትስ አልመጣላችሁም ወይም እየተነገራችሁ ነገር አለ። ወደ ቤተክርስቲያን ስንገባ በመጀመሪያ አቡነ አብርሃምን ነበረ ያው ጠይቀን የገባ ነው። የጠየቅንም ከመንግስት በኩል ያው ተስፋ የሚያስቆርጥ መልሱ ስላገኘነ እና ይሄንን ተስፋ የሚያጭር የሀገር ሽማግሌ እና የሃይማኖት አባቱ ዘቦታ ወደው ሽምግልና እንዲጠይቁልን ነበረ የጠየቅነው እና ያው እሳቸውም ችግር የለውም ልጆች፣ እናንተ ወንጀል እዛችሁ መንግስትን አስቀይማችሁ እንዳትገኙ እንጂ እኔ ያው እስከ ተቻለ ድረስ ከሶስተኛ ወገን ከራሴ ጀምሮ እስከ ሶስተኛ ወገን ድረስ ጠይቃለሁኝ። እንግዲህ ከእግዚአብሔር ጋር መፍትሄ እንዲመጣ ጥራለሁ በማለት ነው እንግዲህ ወደ ቤተክርስቲያን ተጠግተን እንድንቀመጥ ያስጠጉንና በዚህ ቦታ እንድንቆይ ያደረጉን። እሺ፣ ስለዚህ ያ መልእክትስ አልመጣላችሁም? ወይም የተነገራችሁ ነገር አለ? የለም እስካሁን ድረስ ሽማግሎች ይማረዱ አቡነ አብርሃምን በወቅቱ ያው ስራ ስለሚዛባቸው ለሲኖዶስ ወደ ስብሰባ ወደ አዲስ አበባ ደው ነበር። በወቅቱ አቶ ገዱም ደግሞ የሉም ነበረ ለስብሰባ እንደወጡ በሀገር የሉም ነበር። በዚህ በዚህ ምክንያት እንግዲህ እስካሁን ድረስ እና ሽማግሌዎች ተልከው ያመጡልን መልስ የለም እና ገና አልሄዱም ሽማግሌዎች። አሁን በምን ሁኔታ ላይ ነው የምትገኙት? ቤተ ክርስቲያን ውስጥ መጠለያ ኖሮ ወይም ዳስ ተሰርቶ ነው ያላችሁት? ሜዳ ላይ ነው ያላችሁት? በምን ሁኔታ ላይ ነው የምትገኙት? ያለ ነው። በሜዳ ላይ ነው ያለ ነው። ለጊዜው ዝናብ አሁን አጋጣሚ ዛመና ይታያል። እንግዲህ ዝናብ ከጣለ ምን እንደምንሆን አናቅም። ቤተ ክርስቲያኗ የተወሰኑ ቆርቆሮ የተሰሩ ዳሶች አሉ ከእነሱ እንድንጠጋ ያው ፈቅደውልናል። ከዚህ በስተቀር ሜዳ ላይ ነው የምናድረው፣ ሜዳ ላይ ነው ያለ ነው። ያው ከአሁን እስካሁን ድረስ የባህር ዳር ከተማ ነዋሪዎች እየሰጧችሁ ያለው እርዳታ እና አገልግሎት እያገኛችሁ ያላችሁት ምን ምንድን ነው? እንግዲህ ለባህር ዳር ከተማ አሁን አንዳንድ ድርጅቶች እና አንዳንድ ማህበራቶች እስከ አልባሳት በቃ አንድ ማህበራት እንግዲህ ስሙ እንዳይገለጽ የጠቀሰ ማህበራት አምሳ ሺህ ብር በማውጣት ነው ለመቶ ስልሳ ሰዎች ልብስ፣ ብርድ ልብስ ገዝቶ ያበረከተው እና ያው በዚህ ላይ አንዳንድ ሰዎች የልብስ እና የተለያየ እንትን እያወጡ፣ ምንም በልብስ ዙሪያም በምግብም ምንም የጎደለ ነገር የለም። ህብረተሰቡ እንዲሁ እየተቀናጀ እያመጣ እያበላን ነው እያጠጣን ነው። ጥሩ ሁኔታ ላይ ነው ያለነው። እንግዲህ ከፍትህ በተቀር የጎደለብን የለም። መጀመሪያ ላይ የባህር ዳር ከተማ አስተዳደርን ስታነጋግሩ ወደ ቀያችሁ ወደ ቤንሻንጉል ካልተመለሳችሁ ወደ ቀያችሁና ወደ የተወለዳችሁበት ቦታ ሂዱ እና ኑሮ ጀምሩ ብለውን ነበር ብለዋል። ምናልባት የክልሉ መንግስት በዚህ አቋሙ የሚጸና ከሆነ እናንተ ለምንድን ነው ወደ ቀያችሁ ሄዳችሁ ተበትናችሁ እንደ አዲስ ኑሮ መጀመር አንፈልግም ያላችሁት፣ እኛ አሁን ወደዛ ቦታ ወደ ቤኒሻንጉል ምንም የመሄዱ ሀሳብ የለንም። እንሄዳለን ብለንም አናስብም። ምክንያቱም ከአንድ እስከ አምስት ጊዜ በባለፈው እንደገለጥኩት ዘግናይ ጭፍጨፋና የንብረት ውድመት እየደረሰብን በየጊዜው የሰራ ነውና የለፋንበትን ሳንጠቀምበት ለበየሰጥንና ሀይላዊ መንግስት የአማራ ክልል መንግስት ይሄንን ጉዳይ የክልሉ መንግስት ጠይቆ ለእኛ ካሳችንም ሆነ ተገቢውን የወደመው ንብረታችን የዛን ክልል መንግስት ሊጠይቅልንና ማንነታችን እንዲከበር ከክልሎች ጋር ተናቦ እስከ ታችኛው ወርከን ድረስ ወርዶ ጸረ ሰላሞችን በማስወገድ የእኛን ሰላም ውስጥ አላስከበረልን ድረስ ወደዚያ አንሄድም ብለን ወስነናል። ወደ የቀበሌያችን የሚለው ደግሞ አሁን ቤተሰቦቻችን ቢያንስ ቢያንስ እንኳ በሬዎችን ላሞችን አስረው ነው ሲቀለቡ የሚውሉ የሽሀ ማሳዎች ለደንና ለተሻለ እንዲያገግሙ እየተባሉ ተከልክለው ታስረው ነው ላሞችና ከብቶቹ የተለያየ በቃ የእንስሳቶች ታስረው ነው የሚሆኑት። በዚህ ላይ መሬት ደግሞ ጠባብ ናት። ያለንበት አካባቢ የህብረተሰባችን በዝቅተኛ ኑሮ የሚኖር ነው። እኛም ተሸክመው ለመኖር ቤተሰቦቻችን አቅሙ የላቸውም። ለዚህ ነው እንግዲህ ወደ ቀያችንና ወይም ወደ ቤተሰቦቻችን አልንመለስም ያል ነው። ስለዚህ አሁን የእናንተ ጥያቄ ምንድን ነው? ከክልሉ መንግስት የምትፈልጉትና ምን እንዲደረግላችሁ ነው እየጠየቃችሁ ያላችሁት? እኛ ከክልሉ መንግስት የምንፈልገው አሁን ሌላ ክልሎች እንደምኖረ ሙያ እንደነ ትግራይ ያለን ክልሎች እንደዚህ በብሔርም ሆነ በጎሳ ግጭት የደረሰባቸው ችግር የሚመጡን ሰዎች ህብረተሰቡ ጋር በመሆን መንግስት ከጎን በመሆን በክልላቸው ሲያቆቁም እናያለን። የእኛ ክልል ግን ይህን ሊያደርግልን አልቻለም። እንዲያውም እንዲያየንም አልፈለገም። ስለዚህ አሁንም ጥያቄያችን በተቻለ መንገድ በተቻለ መንገድ በክልላችን መቋቋሚያ በከተማም ሆነ በገጠር አስፍሮ አንድ ቦታ ላይ እኛ እነዚህ በቁጥር የተገለጥን ህዝቦች እንዲያሰፍረንና ከህዝቡ ጋር በመሆን አቋቁሞ የተሻለ ኑሮ እንድንኖር እንዲያደርግም ነው የምንጠይቀው። በዚህ ጉዳይ ላይ የአማራ ክልል ቃል አቀባይ አቶ ንጉሡ ጥላሁንን ለማግኘት ደግመን ደጋግመን ደውለን ስልካቸው ስለማይሰራ ወይም ስለማይነሳ ልናገኛቸው አልቻልንም። ስናገኛቸው የእሳቸውን አስተያየት እናካታለን። is salud que galo de ci

She loved you. Yeah. Yeah. iram kan levein etulsha የምትከታተሉት ጋቢና ቪኦኤን ነው። ወደ ተከታዩ ዘገባችን እናልፋለን። አፍሪካውያን የጥበበኞች ማህበር አፍሪካን አርቲስት አሶሲሽን በሆሊውድ አፍሪካውያን የፊልም አዘጋጆች፣ የፊልም አቀናባሪዎች እና ተዋናዮች ናቸው። አባላቱ ሁሉም እንደተገናኙበት አንዱና የተገናኙበት አንዱና ዋነኛው ምክንያት አፍሪካዊነታቸው ነው። በወር አንድ ቀን የመወያያ መድረክ በመፍጠር በሆሊውድ ያገኟቸውን ልምዶቻቸውን እርስ በርስ ይጋራሉ። ለወደፊቱ የአፍሪካውያንን የተሻለና ተወዳዳሪ ስራ እንዴት መስራት እንዳለባቸውም ይመካከራሉ። የቪኦኤው አርዙማ ኮምፓውሬ ወደ ሆሊውድ ተጉዞ ያደረሰንን ዘገባ መስታወት አድርጋው ታቀርበዋለች። በካሊፎርኒያ የሚኖሩ አፍሪካውያን ጥበበኞች እርስ በእርስ ለመማማርና የአፍሪካን የፊልም ጥበብ ለማሳደግ በሚል ዓላማ ነው አፍሪካውያን የጥበበኞች ማህበር አፍሪካን አርቲስትስ አሶሴሽን በሚል መጠሪያ የተሰባሰቡት። ፍራንሲስ ኦንሎም የማህበሩ መስራችና ስራ አስፈጻሚ ነው። ሃሳቡ አንድ የመገናኛ መንገድ መፍጠር ነው። ሁሉም አፍሪካውያን ጥበበኞች በየወሩ እንገናኛለን። እናም በሙያው ከፍተኛ ደረጃ የደረሱትም ሆኑ አዳዲሶቹ እርስ በርስ ሃሳብ ይለዋወጣሉ ይማማራሉ። ፍራንሲስ ኦንሉም እና ሌሎቹም አፍሪካውያን የፊልም ባለሙያዎች ለዘጠኝ ተከታታይ ዓመታት እየተገናኙ መወያየታቸው ቀጥሏል። በየጊዜው በሙያው ከፍተኛ ተሳትፎ ያላቸው ምሁራን ወደ ማህበራቸው ይጋብዛሉ። የፊልም ባለሙያው ቃሲም በሽር ከተጋበዙት መካከል አንዱ ነበር። ቃሲም በሳንዳንስ የፊልም ፌስቲቫል ላይ ከፍተኛ አድናቆትን ያተረፈውን ኤ ቦይ ኤ ገርል ኤ ድሪም የተሰኘውን ፊልም አዘጋጅቷል። በሙያው ላይ የነበረውን ጉጉትና የስራ ተነሳሽነት ለአፍሪካውያን የፊልም ጥበበኞች አካፍሏል። በሺዎች የሚቆጠሩ ውብ የሆኑና በሺዎች የሚቆጠሩ እዚህ ግባ የማይባሉ እኛ ተመራምረን የምንፈልጋቸው ነገሮች በዓለማችን አሉ። ሌሎችም በእውኑ ዓለም የሌሉ ምናባዊ ነገሮችም አሉ። በሆሊውድ የፊልም ስኬት ውስጥ ውስብስብ ውጣ ውረዶች እንዳሉ የአፍሪካ የፊልም ባለሙያዎች ማህበር ስራ አስፈጻሚ ኦንሉም ደጋግሞ ይናገራል። ጥርት ያልክ አፍሪካዊ ነህ። አሜሪካውያንን ሙሉ በሙሉ መምሰል አትችልም። የአሜሪካዊ ገጸ ባህሪ ላንተ በፍጹም አይሆንህም። ስለዚህ ይህንም በመረዳትህ በሆሊውድ ፊልም ውስጥ የሚካተቱ አፍሪካውያን ገጸ ባህሪዎችን መስራት ላይ ያተኩራሉ ማለት ነው። ግን አሁንም በሆሊውድ ፊልም የአፍሪካውያንን ገጸ ባህሪያት የመጫወት እድሉን ለማግኘት ከአፍሪካ አሜሪካውያን፣ ከጃማይካውያንና ከሄይቲ ከመጡት ጋር ከፍተኛ ፉክክር ማድረግ መቻል እንዳለብህ መርሳት የለብህም። ጄኒፈር ወጎዜ በትወናና በፊልም አዘጋጅነት ትሰራለች። ከባድ ነው በግልጽ ልነገራችሁ እፈልጋለሁ ብቃታችሁ አሳማኝ ቀጣይነት ያለው መሆን አለበት ኤኖ ጂዮርጌቴ የቀልድ ባለሙያ ሆሊውድ አንዱ መንገድ ሊሆን ይችላል ነገር ግን ብቸኛው መንገድ አይደለም በአፍሪካውያን የጥበብ ሰዎች ማህበር ውስጥ የምንሳተፈው ሰዎች በርካቶች ነን። እናም ያለንን ፈጠራ ችሎታ የራሳችንን ታሪክ ለመስራት ያስችለናል። ማህበሩ ከሆሊውድ የፊልም ስራ ጀምሮ ለግዙፉ የናይጄሪያ የፊልም ማዕከል ለኖሊውድ የሚያስፈልጉ የጥበብ ሰዎችን በመመልመል ከፍተኛ ሚና ይጫወታል። ዋሌ ኦጆ ናይጄሪያዊ የፊልም አዘጋጅና ተዋናይ ነው። ሆሊውድ ያልተበረዘውን የአፍሪካ ታሪክ ከናይጄሪያ ኖሊውድ ማግኘት ይፈልጋል። አፍሪካዊ የፊልም ጥራት የተሻለ እንዲሆን ደግሞ ኖሊውድ የሆሊውድን እገዛ ይፈልጋል። ስለዚህ የእኛ ማህበር ስብስብም ትኩረታችን የአፍሪካ የፊልም ጥራት ላይ ይሆናል ማለት ነው። ቶኒ ታምቢ የፊልም ባለሙያ ነው። ለምሳሌ ብላክ ፓንተር የተሰኘው ፊልም በተመልካቾች ከፍተኛ ተወዳጅነትን አትርፏል። ለመጤዎቹ ለእኛ አፍሪካውያን የጥበብ ባለሙያዎች ራሳችንን የምንፈትሽበትና ልምድ የምናገኝበት ጊዜው ደርሷል ማለት ነው። ብላክ ፓንተር ለእይታ በበቃበት በአንድ ወር ጊዜ ውስጥ ከፍተኛ የተመልካች ቁጥር አስመዝግቧል። አሁንም ማስመዝገቡን ቀጥሏል። ፊልሙ አፍሪካዊ ጀግናን በዋና ገጸ ባህሪነት የያዘ ነው። ብላክ ፓንተር ፊልም በዩናይትድ ስቴትስ ስለሚኖሩ በስኬት ላይ ላሉትም ሆነ ገና ሆሊውድ ለመግባት በጥረት ላይ ለሚገኙት አፍሪካውያን ዲያስፖራ ጥበበኞች ይቻላል የሚል ስሜትን በመፍጠር አዲስ ፈርቀዷል። called it el dorado እንግዲህ የምሽቱ ስርጭታችን በዚሁ ወደ መጠቃለሉ ነው። ሙዚቃውን እያደመጥን እየተዝናናን ነበር። አዎ፣ በፌስቡክ አት ቪ አማሪክ ላይ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነውን የመስታወት አረጋውና ሄኖክ ሰማግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከታላቁ ፓትሪክ ዴጋር በመሆን እንሰናበታችኋለን። ጉዟችሁ የሰመረ ይሁን። መልካም ምሽት።